በባህር ዳር ከተማ በመከላከያ ሆስፒታል የሚገኘው የኮሮና ቫይረስ ለይቶ መቆያ ውስጥ የሚሰሩ አንዳንድ ባለሙያዎች ለአሜሪካ ድምፅ እንዳስረዱት ግልጽ የሆነ ለሕክምና ባለሙያዎች የሚሆኑ አቅርቦት ችግር ይታያል። ስማቸው እንዲጠቀስ ያልፈለጉ የሕክምና ባለሙያዎች ይህንኑ ያብራራሉ። ከዚህ ከባህር ዳር መኮድ ኮሮና ሕክምና ማዕከል ነው። ባለሙያው ራሱ የሚከላከልበት ማቴሪያል የሚጠቀምበት ማለት ነው እየተሟላ አይደለም። ለምሳሌ ምን የጎደለ? ለምሳሌ አሁን ይሄ የፊት መከላከያ ያለ ፊት መሸፈኛው ኮምፒት የሆነ ንለብሰው ማለት ነው ከቨሮል የሚባለው ልብሱ ሲሆማማን ታካሚዎች ሲገቡ ለአርቲፊሻል ማሽን አለ መካኒካል ቬንክንትር የሚባለው እሱ ማሽን ለአንድ ብቻ ነው ያለው የሚሰራ ማለት ነው። ምናልባት ያው አሁን ጽኖማን የለንም እንጂ ቢኖረ ኑሮ ያውጉዳችን ይፈልቷል ማለት ነው። ከዚህ ጋር በተያያዘ ምንድን ይህ ጽዳት ባለሙያ የአውሬ ስኮሎኒያ እንደሚታይ በመፍራት የሚቀጠር ባለሙያ ጣፍሶ ወንዶች ነው ያሉት። የወንድ ጽዳት ማለት ነው። እነሱ ደግሞ ምንም አይነት ኤክስፔሪንስ የሌላቸው ናቸው። በቁጥርም ትንሽ ናቸው። አራት አመት ናቸው። እነሱ ደግሞ ያንን ግዙፍ ሆስፒታል ለማጽዳት አቅሞም መንክም የላቸው። እውነቱን ለማነጋገር እንደነገሮች መሪ የለን የሚያስተባብረን ማለት ነው። ጤና ቢሮ ጤና ደውለን ነበረ። ስልካቸውን አያነሱም። አንደኛ ደሞ እየተከፈለ አይደለም። እኛ እዚህ ሁሉ ነገር ሊሟላልንም ያሉ ነገሮች በሚቻለው መልኩ ያሟሉልንም። ግን እኛ ደግሞ ትናንት የመጣ ነው ቤተሰቦች አሉ እና እነሱ ለበዓል የሚያስፈልጋቸውን ነገሮች እኛ ለማድረግ ዩኒቲታችን የሆነ ነገር ሊኖረን ይገባል እና ለጊዜው ሉአንሶች ማቴሪያሎች ሙሉ ናቸው፣ ግን እኛ አሁን እያልን ያለ ነው። ለወደፊት ለምሳሌ አሁን ያሉት ከበር የሚባለው አሁን ለምሳሌ በጥቂት ነው ያለው፣ ሰላሳ አርባ ነው ያለ እና ብዙ በሽተኛ ቢመጣ ማስተናገድ ከማንችለው በላይ ነው የሚሆንብን እና ቀድሞ የቅድመ ዝግጅት ስራዎች ይሠራ የሚል ጥያቄ ስንጠይቅ እየተመለሰልን አይደለም። የአማራ ክልል የህብረተሰብ ጤና ኢንስቲትዩት ምክትል ዳይሬክተር ዶክተር ማህተመ ኃይሌ ከሰሞኑ በሰጡት መግለጫ በባህር ዳር ከተማ የሚገኘው የኮሮና ቫይረስ መመርመሪያ በቦታ ጥረት ምክንያት በሙሉ አቅሙ እየሰራ እንዳልሆነ አረጋግጠዋል። አንዱ መሳሪያ የመመርመር አቅሙ ከሶስት መቶ ሰባ ሁለት ይደርሳል በሃያ አራት ሰዓት በሙሉ አቅሙ ከሰራ ሁሉ ነገር ከተማላ ሶስት መቶ ሰባ ሁለት ሆኖም ግን አሁን ባለን አቅም ላቦራቶሪው ይህንን የኮቪድ-19 ቫይረስ ለመለየት ቢያንስ ቢያንስ ሶስት ክፍል ደዚግኔትድ የሆነ ሩም ይፈልጋል። ይህንን ከማድረግ አንጻር አሁን እኛ ላብ ላይ የመስራት አቅሙ በዚህ ባለን ሴታፕ 372 ሁለቱ ማሽኖች ተደምረው ወደ 744 መስራት እየቻሉ ግን አሁን መስራት የቻልንበት አቅማችን ከ96 እስከ መቶ ያሉ ናሙናዎች ነው። በአንድ ጊዜ በ24 ሰዓት ፕሮሰስ ማድረግ የሚችል አቅም ያለን። ይህም የሆነበት እንዳልኳቸው የክፍል ጥበት፣ ይህን እንግዲህ መንግስት ጋር እየተነጋገር ነው ያለበት ነገር፣ ያው የማስፋፋቱ ጉዳይ ነው። በሁሉም አቅጣጫ የማስፋፋት ስራ የመስራት ሁኔታ ነው። የአሜሪካ ድምፅ ጉዳዩን ከሚመለከተው የክልሉ ጤና ቢሮ መረጃ ለማግኘት ያደረገው ሙከራ አልተሳካም። በጉዳዩ ላይ ለአማራ ብዙሃን መገናኛ ድርጅት ማብራሪያ የሰጡት የዚሁ የጤና ቢሮ ኃላፊ ዶክተር መልካሙ አብቴ ችግሩ በሂደት ይፈታል ነው ያሉት። ህብረተሰብ ጤና ኢንስቲትዩት ያለው ላብራቶ የማሟላት ስራውን እየሰራ ነው። እየበዛ ከሄደ ከዙ ተጨማሪ ግብዓት ያስፈልጋል። ይሄንን ጤና ሚኒስቴርም ጋር እየተነጋገርን ነው። ሚኒስቴር መስሪያ ቤቱ ግዥዎችን እያካሄደ እንደሆነ ገልጾልናል። ከዚህ በኋላ የሚሰጠ የሚሆነው እኛም ባሉን መንገዶችም እናሟላ ይሆናል። ሴንቲቪ ያስፈልገናል የሚሉ ጥያቄዎች አሉ። ይሄ ተጋላጭነት ላላቸው ባለሙያዎች በሚል የጤና ሚኒስቴር መስሪያ ቤቱ እያስጠናና በቅርብ ጊዜ ይህንን ይፋ እንደሚያደረግ በተለያየ ጊዜ ባሉን የቪዲዮ ኮንፈረንስ ስብሰባዎች ተገልጾልናል። ስለዚህ መመሪያ እንደመጣልን ለሁሉም ተግባራዊ የምናደረግ ይሆናል። ይህ በእንዲህ እንዳለ በጎንደር ከተማ የኮሮና ቫይረስ ምርመራ ተጀምሯል። ዛሬ በአማራ ክልል ሁለት የኮሮና ቫይረስ ተጠቂ ሰዎች ተገኝተዋል። ግለሰቦቹ የ52 ዓመት የባህር ዳር ከተማ ነዋሪ እና የ23 ዓመት ወጣት የአዲስ ቅዳም ነዋሪ ናቸው። በክልሉ ቫይረሱ የተገኘባቸው ሰዎች ቁጥር አምስት ደርሷል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር።